ፕሬዚዳንት ባይደን በሚቀጥለው ወር ጄኔቭ ላይ በሚደረገው ስብሰባ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር እንደሚገናኙ ዋይት ሀውስ ከትላንት በስቲያ ባወጣው መግለጫ አስታውቋል። ይህ እየሆነ ያለው ታዲያ የባይደን አስተዳደር በሁለቱ ሀገሮች መካከል የሻከረውን ግንኙነት ወደ ነበረበት ለመመለስ ጥረት በማድረግ ላይ በሚገኝበት በአሁኑ ወቅት መሆኑም ተመልክቶ አለ። አንዳንድ የሪፐብሊካን ሕግ አውጪዎች ታዲያ የሞስኮ ወዳጅ ቤላሩስ እያደረገች ያለችውን እንቅስቃሴ ያሳሰባቸው መሆኑን በመግለጽ የባይደን አስተዳደር ተቃውመዋል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓቲ ዊዳኩስዋራ ያጠናቀረችውን ተከታዩን ዘገባ to the stacker ball. በፕሬዝደንት ጆ ባይደን እና በፕሬዝደንት ቭላዲሚር ፑቲን እንደ ኤሮፓ አቆጣጠር ሰኔ 16 በጄኔቭ የሚካሄደው የዩናይትድ ስቴትስ እና የራሺያ ጉባኤ በብራስልስ የሚደረገውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኔቶ አባል አገራት ጉባኤን ተከትሎ የሚከናወን መሆኑ ተገልጿል። ሁለቱ መሪዎች የጦር መሳሪያ ቁጥጥርን፣ የአየር ንብረት ለውጥን፣ እንደገና ስለሚታደሰው የኢራን የኒውክለር ስምምነትን ጨምሮ በጋራ ጉዳዮቻቸው ላይ እንደሚነጋገሩ ተመልክቷል። ዋይት ሀውስ እንዳረጋገጠው የራሽያ አጋር በሆነችው ቤላሩስ ሰሞኑን የተፈጸመው ነገር ቢኖርም ከፕሬዝደንት ፑቲን ጋር ይገናኛሉ። የዋይት ሀውስ ፕሬስ ጸሐፊ ጄን ሳኪ ስለዚሁ ሲናገሩ ፕሬዚዳንቱ የቤላሩስን ጉዳይ በእጅጉ ያሳሰባቸው መሆኑን በውይይታቸው ወቅት ለማንሳት እቅዶ አላቸው። ባለፈው እሁድ የፑቲን ወዳጅ የሆኑት የቤላሩስ ፕሬዝደንት አሌክዛንደር ሉካሼንኮ የእሳቸው መንግስትን ይተቻል የተባለውን ጋዜጠኛ ራማን ፕራታዝቪች ያጓጉዝ የነበረውን የትራንስፖርት አውሮፕላን አቅጣጫውን እንዲቀይር ማድረጋቸው ተነግሯል። የኢሮሺያ ሴንተር ኢንዘ አትላንቲክ ካውንስል የተባለው ተቋም ዳይሬክተር ጆን ሄርብስት እንዲህ ይላሉ። ሉካሽንኮ ስ ሉካሼንኮ ያደረጉት ነገር እጅግ የሚያስቆጣ ነው። በአየር ትራንስፖርት ላይ የተፈጸመ ውንብድና ወይንም የአየር ላይ ሽብርተኝነት ነው። ስለዚህ ለዚህ ተግባር ቅጣት መኖር አለበት። የአውሮፓ ኅብረት ያለምንም ማመንታት ፈጥኖ እርምጃ እንደሚወስድ አምናለሁ። የቤላሩስ አየር መንገድም ሆነ ወደ ቤልቪያ ለሚደረግ በረራ የአውሮፓ ኅብረትን አውሮፕላን ማረፊያዎች ወይም የአየር ክልል እንዳይጠቀሙ ስለማገድ መነጋገር ይቻላል። ሞስኮ በጉዳዩ ጣልቃ እንዳልገባች አስተባብላለች። ባይደን ድርጊቱን አውገዘው። የቤላሩስያ ህዝብ ለዲሞክራሲ የሚያደርጉትን ትግል እንደሚደግፉ ተናግረዋል። ሉካሼንኮ ለ27 ዓመታት በስልጣን የቆዩ መሪ ናቸው። ይሁን እንጂ አንዳንድ የሪፐብሊካን አባላት ውሳኔው በቂ አይደለም ይላሉ። ሪፐብሊካኑ ሴኔተር ቤንሳስ ጉዳዩን አስመልክቶ ባወጡት መግለጫ ባይደን ፑቲንን እንደ ጉልበተኛ ወይም ጋንግስተር ከማየት ይልቅ በዚህ ጉባኤ በመሳተፍ ከራሽያ ጀርመን ድረስ ጥንድ ሆኖ የተዘረጋውን የኖርድ ስትሪም ሁለት የጋዝን ማስተላለፊያ መስመርን አጎናጽፈው በድርጊታቸው እንዲበረቱ እያደረጓቸው ነው ብለዋል። የዋይት ሃውስ ቃል አቀባይ ጄን ሳኪ አሁንም እንዲህ ይላሉ ን ር ከራሻ ፕሬዚደንት ጋር የምናደርገውን ውይይት እንደ ሽልማት አንቆጥረውም። የአሜሪካን መሠረታዊ ጥቅምን የመከላከል አንዱ አካል አድርገን ነው የምንወስደው። ፕሬዚዳንት ባይደን ከፕሬዚዳንት ፑቲን ጋር የሚገናኙት በሀገራቶቻችን መካከል ልዩነት ስላለ ነው እንጂ በልዩነቶቹ ምክንያት አይደለም። ዩናይትድ ስቴትስ ከራሽያ አንስቶ እስከ ጀርመን የተዘረጋውን የኖርድ ስትሪም ሁለት የጋዝ ማስተላለፊያ ለማገድ ለረጅም ዓመታት ሰርታለች። የባይደን አስተዳደርም በመጠናቀቅ ላይ ባለው የማስተላለፊያው ፕሮጀክት በተሳተፉት የራሽያ ድርጅቶች ላይ ሁሉ ማዕቀብ ጥሏል። ይሁን እንጂ በጀርመን በኩል በፕሮጀክቱ በበላይነት በመቆጣጠር የተሳተፉት የጀርመን ኩባንያዎች ከማዕቀቡ ነፃ እንዲሆኑ ተደርገዋል። ያም የተደረገው ከአትላንቲክ ባሻገር ካሉ አገሮች ጋር ያለውን ወዳጅነት ለማጠናከር የሚደረግ የሚያደርገው ጥረት አካል እንዲሆን በመታሰቡ እንደሆነ ተመልክቷል። በአውሮፓ በሚገኘው የካርኔጊ ኢውሮፕ የስትራቴጂ ብሎግ ዋና አዘጋጅ የሆኑት ጁዲ ደምሲ እንዲህ ብለዋል። A Russia's tactic always has to be, has been to weaken the transatlantic relationship. የባይደን አስተዳደር አውሮፓውያኑን በተለይም ጀርመንን ወደ ራሳቸው መሳብ ይኖርባቸዋል። የራሻ ስትራቴጂ ሁሌም ከአትላንቲክ ባሻገር ያለውን ግንኙነት ማዳከም ነው፣ የምዕራቡ ዓለምና አውሮፓን መከፋፈል ነው። ስለዚህም የአውሮፓ ሀገራቶች በመተባበር የባይደንን ጥረት መደገፍ ያለባቸው ጊዜ አሁን ነው። ዋይት ሀውስ በመግለጫው ባይደን ሞስኮ በዩክሬን ላይ ያላትን ጠብ አጫሪነት በውይይታቸው እንደሚያነሱ ጠቅሶ ይሁን እንጂ አስተዳደሩ በዩናይትድ ስቴትስና ራሻ መካከል ያለው ግንኙነት አቅጣጫው የሚታወቅና የተረጋጋ እንዲሆን በማድረጉ ላይ እንደሚያተኩር አስታውቋል።